Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥል እንደምናመሻችው። የዛሬ ሐምሌ 8 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት ሰማያዊ ፓርቲ በአባላቱ ላይ የሚደርሱ ያላቸው ወከባዎችና ስርዓቶች እንዲቆሙ ጥሪ አቀረበ። ስድስት ሰዎችን በዚህ ሁለት ሶስት ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለይ አዲስ አበባዎቹን የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። ዝርዝሩን ይዘናል። ኤች አይቪ ኤድስንና ከኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተው ህልፈትን ለመቀነስ በሚሊኒየም የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት ያወጣው አዲስ ዘገባ አስታውቋል። በዚህም ላይ ዘገባ ይኖረናል። ከኢራን ጋር በትናንትናው ዕለት የተደረሰውን የኒክሌር ስምምነት የምጣኔ ሀብትና የፖለቲካ አንድምታዎች የሚገመግሙልን ባለሙያም ለምሽቱ ይዘናል። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎችን እናሰማ። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቅርቡ በኬንያ የሚያደርጉትን ጉብኝት መንግስቱን የሰብአዊ መብት ሬኮርዱን እንዲያሻሽል ግፊት ለማድረግ እንዲጠቀሙበት የሰብአዊ መብት ድርጅቶች አሳስበዋል። ሂዩማን ራይትስ ዋች አስራ ሰባት የመብት ድርጅቶችን ወክሎ ባወጣው መግለጫ የኬንያ ፕሬዚደንት እሁሩ ኬንያታ በብሔራዊ ጸጥታና ሽብርተኝነትን በመዋጋት ስም የሀገሪቱን ህገ መንግስትና ዓለም አቀፍ የሰብአዊ መብት ግዴታዎቿን እየጣሱ በመሆናቸው አሳስቦናል ብሏል። ዩናይትድ ስቴትስ በጸረ ሽብርተኛ ትግሉ ከኬንያ የቅርብ አጋሮች አንዷ እንደመሆኗ ፕሬዚደንት ኦባማ ፕሬዚደንት ኬንያታን ህገ መንግስታቸውን እንዲያከብሩ አጥብቀው ለማሳሰብ ልዩ ድል ተፈጥሮላቸዋል ሲል የሰብአዊ መብት ድርጅቶቹ ደብዳቤ አሳስበዋል። በመጪው ታሪካዊ ጉዞ አንገብጋቢ ጉዳዮችን እንዲያንሱ እንማጸኖታለን ሲሉም የሰብአዊ መብት ድርጅቶቹ ተማጽኗቸውን አቅርበዋል። በናይጄሪያ ሰሜን ምስራቃዊ ክፍለ ግዛት ተጠርጣሪ የቦኮ ሀራም ተዋጊዎች ቢያንስ አርባ አምስት ሰዎችን መግደላቸው ተዘግቧል። ታጣቂዎቹ ከትናንት በስቲያ ሰኞ ማይኖክ በምትባል ከተማ ሌሊት ላይ ወረው በትንሹ ሰላሳ ሰዎችን ሲገሉ በመቶዎች የተቆጠሩ መኖሪያ ቤቶችን አቃጥለዋል ሲሉ እማኞች ገልጸዋል። ትናንት ማክሰኞ ደግሞ ታጣቂዎች ቦርኖና ዮቤ ክፍለ ሀገሮች መሀል ላይ የምትገኝ አንዲት ከተማን አጥቅተው ቢያንስ አስራ አምስት ሰዎች እንደገደሉ ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በታሪካዊው የኢራኑ ኒውክሊየር መርሃ ግብር የተመለከተውን ውል አስመልክተው ዛሬ በዋይት ሀውስ በሚያካሂዱት ጋዜጣዊ ጉባኤ የበለጠ ማብራሪያ በጉዳዩ ላይ ይሰጡበታል ተብሏል። ሚስተር ኦባማ ትናንት ማክሰኞ ለኒውዮርክ ታይምስ ጋዜጣ በሰጡት ቃለ መጠይቅ ኢራንና የዓለም ሀያላኑ ስብስብ ቪየና ላይ የደረሱት ውል ኢራን የኒውክሌር መሳሪያን ለማምረት የምትችልባቸውን መንገዶች ሁሉ የሚዘጋ ነው ብለዋል። ብዙዎች ሪፑብሊካኖች ግን ይህንን የእሳቸውን ግምገማ አይቀበሉትም። በመጨረሻም የአፍጋኒስታን የታሊባን ሽምቅ ተዋጊዎች መሪ ሙላህ ኦማር ቡድኑ ከካቡሉ መንግሥትና ከውጭ ሀገሮች ጋር ለ14 ዓመታት የቀጠለው የዚያች ሀገር ጦርነት እንዲቆም የያዘውን የፖለቲካ ድርድር እንደሚደግፍ መናገሩ ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኢትዮጵያ በምርጫ 2007 ከመድረክ ቀጥሎ በርካታ ጩዎችን ያቀረበው ሰማያዊ የተቃዋሚ ፓርቲ በአባላቱ ላይ የሚደርሱ ጥቃቶችና ስርዓቶች እንዲቆሙ ጥሪ ያሳልፏል። በተለያዩ አካባቢዎች በአባላቱ፣ በደጋፊዎቹና በምርጫ 2007 በተለያዩ ኃላፊነቶች የተሰማሩ ወኪሎቹ ላይ የሚደርሰው ወከባ፣ እስራትና ግድያ በእጅጉ እንዳሳሰበው ፓርቲው በትናንትናው እለት ገልጿል። መግለጫውን የተከታተለው ዘጋቢያችን መለስካቸው አመሀ ተከታዩን ከአዲስ አበባ አድርሶናል። ፓርቲው ባወጣው መግለጫ እንዳተተው የ2007 ዓ.ም ጠቅላላ ምርጫ ከተፈጸመ ማግስት ጀምሮ በምርጫው በንቃት ሲሳተፉ የነበሩና በአስተሳሰባቸው በሕዝብ ዘንድ ተቀባይነት ያላቸውን ዜጎች በማናለበኝነት መደብደብ፣ ከስራ ማፈናቀል፣ ማሰር፣ ማሸማቀቅና መግደል ያገዛዙ ዋና መገለጫ ሆኗል ይላል ሰማያዊ ፓርቲ በጽሑፍ ያሰራጨው መግለጫ አሁን በጸጥታ ኃይሎችና በፖሊስ በአባሎቻቸው እየተፈጸመ ነው ያሉትን ድርጊት በእጅጉ የሚያሳፍርና በዓይን የሚታይ ባይሆን ኖረው ድርጊቱን ለማመን ያስቸግራል ያሉት የፓርቲው ሊቀመንበር አቶ ይልቃል ጌትነት በአንዳንድ ስፍራዎች ተፈጽመዋል ያሏቸውን እስሮች በምሳሌነት ይጠቅሳሉ። አሁን ሰሜን ሸዋ ያሉ ሶስት እጩዎቻችንና ሌሎች ሁለት አባላትን ጨምሮ አምስት ሰዎችን ቤታቸውን ፈትሸው ቤታቸው ውስጥ ያሏቸውን እንደ ላፕቶፕ ኮምፒውተር፣ የእጅ ስልክ እና የመሳሰሉትን ነገሮች ሁሉ ወስደው የት እንደወሰዷቸው ሳናቅ አሁን ሐምሌ አምስት ነው ያሰሯቸው። ዛሬ ላይ አዲስ አበባ ማዕከላዊ የሚባለው የምርመራ ቦታ ላይ እንዳሉ አንዳንድ ጥቆማዎች ያሳዩ ከባህር ዳር አካባቢና ከምዕራብ ጎጃም ደግሞ ሽንዲ ተብሎ በሚጠራ ወንበርማ ወረዳ ውስጥ ያሉ ሶስቱ እንደዚሁ እጩ የነበሩ የፌዴራል ምክር ቤትና የክልል ምክር ቤት እጩ የነበሩ ሰዎች ናቸው። ሌሎች ደግሞ የአንድነትና የመኢአድ አባላት የነበሩትን አምስት ሰዎች ባህር ዳር በምርመራ ላይ ካቆዩ በኋላ አሁን ወደ ዋናው ማረሚያ ቤት አዘዋውሯቸዋል። እንዲህ ያሉ እስሮችና ሌሎች ማዋከቦች የሚፈጸሙት ከመሀል ርቀው በሚገኙ የሀገሪቱ ክፍሎች ብቻ እንዳልሆነና በሀገሪቱ ዋና ከተማ በአዲስ አበባም እየተፈጸመ ነው ያሉትንም ድርጊት አቶ ይልቃል ይዘረዝራሉ። እዚህም አዲስ አበባ ላይም እንደዚሁ የኛው የምክር ቤት አባል የሆነው ደብሬ አሸናፊ፣ የዲስፕሊን ኮሚቴ አባል የሆነውን መርከቡ ኃይሌ አናናያን እና ሌሎችንም ሶስት ወጣቶች ያደርገው ስድስት ሰዎችን በዚህ ሁለት ሶስት ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለየ አዲስ አበባዎቹን እነ ደብሬ አሸናፊን መናገሻ ፍርድ ቤት ያቀረቧቸው ለክስ የሚበቃና ምንም አይነት መረጃ የለህም ይህንን ነገር አላይም ብሎ የመናገሻ አንደኛ ደረጃ ፍርድ ቤት አሰናበተው። በዛው እለትና ሰዓት እንደገና ከጥቂት ጊዜ በኋላ አራዳ ፍርድ ቤት ወሰዷቸው። ያም እንደገና ይህንን ጉዳይ ላየው አልችልም ለክስ የሚያበቃ ነገር የለህም ብሎ መለሰው። ከዛ በኋላ በዛው ሰዓት በዛው ቀን በወደ ማታ አካባቢ ሰባራ ባቡር በተለምዶ በሚባል አካባቢ ባለ ፍርድ ቤትም እንደዚሁ እነዚህን ሰዎች ያቀረቧቸው አቶ ይልቃል እንደሚሉት ሰባራ ባቡር የሚገኘው ፍርድ ቤትም ለፖሊስ ተጨማሪ ቀን ሰጥቶ ለሐሙስ ሐምሌ ዘጠኝ ቀን እስረኞቹን ይዞ እንዲቀርብ ትእዛዝ ሰጥቷል። ይሁንና ታሳሪዎቹ ዛሬ ቀርበው የነበሩ ሲሆን ፍርድ ቤቱ የተያዙበትን ምክንያት በቂ ሆኖ እንዳላገኘው ለፖሊስ በግሳጼ መልክ መግለጹን አቶ ይልቃል ይናገራሉ። ፓርቲው ያሰራጨው የጽሑፍ መግለጫም እንዲህ አይነቱ ሕገ ወጥና የማን አለብኝነት ድርጊት በአስቸኳይ እንዲቆም ሰማያዊ ፓርቲ አሁንም አጥብቆ ይጠይቃል ይላል። አቶ ይልቃል በተለይ ለቪኦኤ በሰጡት ቃል እንደገለጹት በቅርቡ በደብረ ማርቆስ ከተማ የተገደሉት የሰማያዊ ፓርቲ አባል አቶ ሳሙኤል አወቀ ገዳይ የተፈረደበትን ፍርድ አይቀበሉትም። በእርሳቸው አባባል ገዳይ አባሪዎች አሉት እየተባለና አባሪዎቹ ሳይያዙ በሌላ በኩል ደግሞ ሟች እንደተገደለና የፖሊስ ምርመራ ውጤት ምን እንደሚመስል ገና ሳይታይ ታላላቅ የመንግስት ባለስልጣናት አቶ ሳሙኤል ከጥብቅና ሙያው ጋር በተያያዘ ከደንበኛው ጋር ጠብ የነበረው እንደሆነና ግድያውም ከዚህ ጋር የተዛመደ ነው በማለት ቀድመው ዳኝነት የሰጡ መሆናቸውን በማስታወስ በተጨማሪም ፍርዱ በ15 ቀን ውስጥ መሰጠቱም ፍትሐዊነቱን እጅግ አጠራጣሪ ያደርገዋል ካሉ በኋላ ጊዜና ታሪክ ምስጢሩን ያወጣዋል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ኤች አይቪንና ከኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተውን ህልፈት ለመቀነስ በሚሊኒየም የልማት ግቦች ሰፍሮ የነበረው ዕቅድ ግቡን እንደመታ የተባበሩት መንግስታት ድርጅት ባወጣው አዲስ ዘገባ አስታውቋል። የአሜሪካ ድምጿ ማርተ ቫንደርቮልፍ ከአዲስ አበባ የላካችውን ዘገባ አዳነች ሳህይ ታቀርበዋለች። የተባበሩት መንግስታት ድርጅት አሃዝ ባመለከተው መሰረት ከ2000 ዓ.ም ወዲህ በ15 ዓመታት ውስጥ ማለት ነው፣ አዲስ በኤች አይ ቪ የሚያዙ ሰዎች ቁጥር በ35 ከመቶ ቀንሷል። ከኤድስ ጋር በተያያዙ በሽታዎች የሚሞቱት ሰዎች ብዛትም በ41 ከመቶ ወርዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልካሙን ዜና ትላንት ለጋዜጠኞች ይፋ ያደረጉት አዲስ አበባ ላይ ነው። ዛሬ 15 ሚሊዮን የሚሆኑ ሰዎች በነፍሳድን የኤች አይ ቪ ሕክምና ላይ ይገኛሉ። በማንኛውም አይነት ሁኔታ የሕክምናውን መጠን ከፍ ማድረግ እንደሚቻል በማያጠራጥር ሁኔታ አረጋግጠናል። 15 ሚሊዮን የሚሆኑ ሰዎች በኤች አይቪ ሕክምና ላይ መሆን ማለት ደግሞ በቢሊዮኖች የሚቆጠሩ ቤተሰቦች በበሽታው ከመያዝ ይተርፋሉ። በቢሊዮኖች ዶላር የሚቆጠር ገንዘብ ከመውጣትም ይድናል። ከኤድስ ነፃ ወደ ሆነ ትውልድም እያመራል ነው ማለት ነው። ኤድስን በሚመለከት በከፍተኛ ደረጃ የተጎዱት ከሰሃራ በመለስ ያሉት የአፍሪቃ ሀገሮች ናቸው። ሆኖም መሻሻል ታይቷል። ኢትዮጵያ፣ ናሚቢያና ሴኔጋል በኤችአይቪ የሚያዙ አዲስ በሽተኞችን በመቀነስ ረገድ ጎልቶ የሚታይ ውጤት ያሳዩት ሀገሮች ተምሳሌቶች ናቸው። የተባበሩት መንግስታት ድርጅት ዘገባ እንደሚለው የኤድስ ህክምና ተደራሽነት የማግኘቱ ጉዳይ በዓለም ደረጃ 7.8 ሚሊዮን የሚሆኑ ሰዎችን ከህልፈት አድኗል። ህክምና ማግኘቱ በተጨማሪም 1.4 ሚሊዮን የሚሆኑ ልጆች ከእናቶቻቸው ኤች አይ ቪ ከመውረስ እንዲድኑ አስችሏል። ከስድስትና ከስምንት ወራት በኋላ ደግሞ የኤች አይቪ በሽተኞች መድኃኒቶቹን በየቀኑ መውሰዱን ለማቆም እንደሚችሉ የተባበሩት መንግስታት ድርጅት የኤድስ ክፍል ዋና ሥራ አስፈጻሚ ሚሸል ስድቤ ተናግረዋል። Soon we know that, uh, we will have, uh, one injection for every four months or six months. በቅርቡ በየአራቱና በየስድስት ወራት አንድ መርፌ ብቻ መወጋት የሚቻልበት ጊዜ እንደሚመጣ እናውቃለን። በድህነት ለሚኖሩት ሰዎች የምናደርገውን አቅርቦት ፈጽሞ ይለውጣል ማለት ነው። መድኃኒቶችን ለማግኘት ብዙ ከመጓዝ፣ ሄደው ከመውሰድ፣ በብዛት ለማስቀመጥ ጥረት ከማድረግ እና አንዳንዴም ላይሰሩ የሚችሉ መድኃኒቶችን ከመውሰድ ይድናሉ ማለት ነው። የኤድስ በሽተኞች የመርፌ ሕክምና ሲያገኙ የሕክምና ዋጋ ይቀንሳል። ያም ሲባል ግን ገና ብዙ መሰራት ያለባቸው ነገሮች አሉ። አቻምና ሁለት ሚሊዮን የሚሆኑ አዲስ የኤች አይ ቪ በሽተኞች ታይተዋል። ከ13 ሚሊዮን በላይ የሚሆኑ ልጆች ከኤድስ ጋር በተያያዙ በሽታዎች እናት ወይም አባት ወይም ደግሞ እናትና አባታቸውን አጥተዋል። የተባበሩት መንግስታት ድርጅት የቀየሰው የሚሌኒየም የልማት ግብ በያዝነው ዓመት የጊዜ ገደቡ ሲያበቃ በዘላቂ ልማት ግብ ይተካል። አዲሱ ግብ እንዲፈጸም የሚፈልገው እንደ አውሮፓ አቆጣጠር በ2030 ዓ.ም ሲሆን፣ ዓላማው የኤድስ በሽታን ሙሉ በሙሉ ለማጥፋትና ሁሉም የኤድስ በሽተኞች የህክምና ተደራሽነት እንዲኖራቸው ማድረግ ነው። ከአሜሪካ ድምፅ ሬዲዮ ጣቢያ ዝግጅታችን ሲቀጥል ከኢራን ጋር በትናንትና ዕለት የተደረሰውን የኒኩሌር ስምምነት የምጣኔ ሀብትና የፖለቲካ እንደዚሁም ታሪካዊ አንድምታዎችን የሚገመግሙልን ባለሙያ ይዘናል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቁ ይሆን? ስምምነቱ በሁለቱ ቁልፍ አገሮች ማለትም ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎችና የመጨረሻ ውጣውስ ሰፋ ያለ የባለሙያ ትንታኔ ነው የያዝነው። ዶክተር ሹመት ሲሻኝ በቨርጂኒያው በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያ ጥናት በማድረግ ይታወቃሉ። አሉላ ከበደ ነው ዶክተር ሹመትን ያወያየው። ወደ ዝግጅቱ። ዶክተር ሹመት በኢራን የኒውክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታት እና በኢራን መካከል በተደጋጋሚ ከተጣሱ ቀነገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ፈርመዋል። ለበርካታ ዓመታት የኢራን ኒውክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድረዋል። በሌላ በኩል አሁንም ጠልቅ ስጋት ያላቸው ወገኖች አሉ። ተስፋና ጥርጣሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው? እሺ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት፣ ሁለት ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት አምስት ሀይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት ሷም የሚያተቀርባበት የነበረውን የኒክሊየር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው። እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከአስራ ዘጠኝ መቶ ሀምሳ ሶስት ዓመተ ምህረት ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው፣ በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደጫኑባቸው፣ ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ ከዚያ በኋላ በአስራ ዘጠኝ መቶ ሰባ ዘጠኝ እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው በዚህም ምክንያት ትልቅ ድፍረት እንዳደረጉ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው ይህንን ደግሞ የበለጠ የሚያፋፍም ይህን የእስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው ነው። ሳውዲ አረቢያም የምዕራቡን ሀይል በተለይ አሜሪካን ሁኔታ በማፋፋምና በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ወደ ሰላሳ ስድስት አመት ቢያንስ የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ እገምታለሁኝ። ግን ቢያንስ ቢያንስ አሁን የተደረገው እስካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም። ከፓኪስታን ጋር አልተቻለም። ከህንድ ጋር አልተቻለም ከእስራኤልም ጋር አልተቻለም። ከእስራኤልም ጋር አልተቻለም። በተለይ ዶክተር ሽመት ቀደም ብሎ የዘረዘሯቸው አራት ሀገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት ባሉት የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒኩሌር ስምምነት የሚመጣ ጦርነት የለም። ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት አለም ነው ይላሉ። ይሄ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል ከፍ ያለ ነው። ከሁሉም በላይ ግን ይህ አደጋ በሰላማዊ መንገድ ይፈታ እንደሆን በመሞከር የምናጣው ነገር የለም ሲሉ ያስረግጣሉ። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አስደንጋጭ ታሪካዊ ስህተት ይሉታል። ኢራንን በምታገኘው ገንዘብ የበለጠ ትጠናከራለች። ይህን ገንዘብ አሁን የሚለቀቅላትን መቶ ቢሊዮን ዶላር እና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰው ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እስኪ ይመዝኑት አንድምታውን እንመልከት አዎ ልክ ነው። የተለያየ ጥቅም ያላቸው አገሮች እና ሀይሎች የተለያየ በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ ከእስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋራ የተቀራረበች እንደሆነ ኢራንን ለማሽመድመድና ና ኢራን የአካባቢው ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ ስራዬ ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ፣ ምን ሳይፈቅድ የአሜሪካን ኮንግረስ በፕሬዝደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዝደንቱ ላይ ትልቅ ጫና ለማሳደር ና ከተቻለም የስምነቱ ሂደት እንዲቋረጥ ነበረ። ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ ውስጥ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዝዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው። አዎ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም። እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንት ና በዋይት ሀውስ አቀነባባሪነት ነው። እናተኛ ሁ ይህንን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ሀይል አለ። ያንን በመጠቀም ጋባዦቻቸውም እነሱ ናቸው። ጋባዦቻቸውም እነሱ ናቸው። እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ ይሄ ሁኔታ አለ። አንድ ወገን አለ እጅግ በጣም አክሮር ሁኔታውን የሚመለከት፣ ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ። እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደገኛነት የገፋፋት የኒኩሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ፣ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ከአሁኑ ብንገታው ይሻላል የሚሉ ሀይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋራ መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋራ የቀረበ ግንኙነት ያላት ሀይል ከሆነች በዚያ አካባቢ ያላት ተሰሚነት ይጨምራል። እንዲሁም ደግሞ እዚያ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች እዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደ ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። ም እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህብዝም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው፣ የሀገር ስሜትም አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ። ለማለት ስጋቶቹን ሚዛን እንመለከታለን። አንዳንድ ሌሎች የተነሱ ጭብጦችንም እናነሳለን። የዚህን ፈርጀ ብዙ የኒውክሌር ስምምነት ሌሎች አንድምታዎች ደግሞ መርመር ዶክተር ሹመት፣ ኢራን ማዕቀቡ ሲነሳላት በአሁኑ ሰዓት በማዕቀብ ስሩ የወደቀ የነዳጅ ሽያጭ አቅሟ ከፍ ይላል። ከዚህም አሁን ያለውን የነዳጅ ገበያ ያናጋል ወይም ይለውጣል የሚል ስጋት አለ። የኢራን ከፍተኛ የነዳጅ ምርት በገበያው በማይገኝበት ወቅት ትልቁን ድርሻ እየተቀራመቱ ያሉ በአፍሪካም ውስጥ እንደ ናይጄሪያ፣ እንደ አንጎላ ያሉ አገሮች ምናልባት ይህ ሁኔታ አሉታዊ ተጽዕኖ ይከስትባቸው ይሆናል የሚል ግምት አሳድረዋል። በዚህስ ረገድ ምን ይመለከታሉ? አዎ፣ ልክ ነው። በተጣለ ባት ማዕቀብ ምክንያት ኢራን አሁን በቀን የምታመርተው ሁለት ነጥብ ስምንት ሚሊዮን በርሚል ዘይት ነው። ከዚህ በፊት ከ ሶስት ነጥብ አምስት ሚሊዮን በላይ ታመርት ነበረ። ስለዚህ ያ የተነሳላት እንደሆነ ወደ ገበያው ወደ ሰባት መቶ ስምንት መቶ ሺህ በርሚል በቀን ለገበያ ታቀርባለች ማለት ነው። ይሄ አሁን ዝቅ ያለውን የዘይት ገባ ገበያ የበለጠ ዝቅ ሊያደርገው ይችላል። ታስታውስ እንደሆነ ከአንድ አመት በፊት የዘይት ዋጋ ወደ መቶ አስራ አምስት ብር በበርሚል ነበር። አሁን ያ ወርዶ ወደ ሀምሳ ስምንት አካባቢ ወድቋል። ገና የኢራን ዘይት ሳይገባ ነው እንግዲህ። እና የኢራን ዘይት መግባት የጀመረ ዕለት የበለጠ ወደ ታች ዝቅ እንደሚል የታወቀ ነው። ነገር ግን ይሄ ነገ የሚሆን ነገር አይደለም፣ ምክንያቱም መጀመሪያ ይህንን ድርድር ኮንግረስ ለስልሳ ቀን አለው ያንን የሚያይበት ከዚያ በኋላ ደግሞ እንዲሁ ሌላ ደረጃዎች አሉ። ስለዚህ ማዕቀቡ ቢያንስ ከስድስት ወር በፊት ተፈጻሚነት አይኖረውም እና እለቱን የሚሆን ጉዳይ አይደለም። ሌላው ደግሞ እርግጥ የኢራን የዘይት ክምችት ከፍተኛ ነው። በዓለም አራተኛው ነው በክምችት ደረጃ ግን እንዲያም ሆኖ ኢራን የምታመርተው እንግዲህ ወደ ኢቨን ቢለቀቅላት እንኳን ሶስት አራት ሚሊዮን በር የሚል በቀን ነው። ይህንን የምናነጻጽረው በአለም በቀን ዘጠና ሚሊዮን በር ሚል ነው የሚጠቀመው። ስለዚህ ከዚያ አንጻር ስናየው ይህን ያህል ሊሆን አይችልም። አምሹር እርግጠኛ ነኝ መጠነኛ የሆነ ወሬው ራሱ ብቻ ገበያውን ወደ ታች ያዋርደዋል። አሁንም ያንን እያየን ነው እንኳን ተፈጻሚ ሆኖ እና ምናልባት ትንሽ ሳሳ ያሉ አገሮች እነ አንጎላ እንደ ናይጄሪያ ያሉ ይሄ በቀላሉ ሊሰማቸው ይችል ይሆናል። ሌላ አንድ ጫፍ እንመልከት። ቅድም ነካ አድርገ አድርገነዋል በሱኒ አረቦች እና በሺያ አረቦች መካከል በመካከለኛው ምስራቅ ያለው ውጥረት የቆየ ነው። በራሳቸው በቀጥታ ከሚኖሩ ተጽዕኖዎች ሌላ በአጎራባች ምስቅልቅል ሁኔታ ጦርነቶች ባሉባቸው አንዱ ከሌላው ጋር የሚዋጋ የሚመስልበት ሁኔታ ይኖራል። ይሄ የኢራን መጠናከር ተሰሚነት፣ ማዕቀቡ እያለባት በዚህ ጊዜ እንኳን ከፍተኛ ተጽዕኖ እያደረገች ነው በሚባልባቸው በሶሪያ በኢራቅና በየመን የምታሳድረውን ተጽዕኖና የተባባሰ ሁኔታ ለመፍጠር አደጋው ግልጽ ነው፣ የሚል ስጋት ያደረባቸው የሱኒ አረቦች ድምጻቸውን እያሰሙ ነው። ይሄን ስምምነት ተከትሎ ያለባቸውን ስጋት ሲገልጹ ለሪቢያ በቀዳሚው ረድፍ የምትገኝ ናት። ሌሎችም አሉ። ተጨባጭነት ያለው ስጋት አይመስሎትም? ውይይቱ አልተቋጨም። አስቀድሞ ለተነሳው ጥያቄና ለሌሎች ትንተና የሰጡን ባለሙያ ይዞ አሉላ ከበደ በነገው ምሽት ስርጭታችን ይመለሳል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኤ አማሪክ ብላችሁ ተከተሉን። ከምሽቱ በ3 ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።